የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች የዛሬ አርብ ጥቅምት 14 2012 ዓ ም ምሽት ዝግጅታችን በቀጥታ ከአሜሪካ ድምፅ የዋሽንግተን ዲሲ ስቱዲዮ ጀምሯል። የአሜሪካ ድምፅ ዘጋቢ ተደበደበ። በድንጋይ የተመታሁት ጀርባና ጭንቅላሴ ላይ በጣም ይሰማኛል። የታችኛው ከንፈር የተሰነጠቀ አለ። ሰርጀሪ ተሰቶ ተሰፍቷል። ጭንቅላቴ ሁለት ቦታ ነው የተፈናካከል። በኢትዮጵያ ከሚገኘው የአሜሪካ ድምፅ ራዲዮ ዘጋቢዎች መካከል አንድ የሆነው ሙክታር ጀማልን የሰማ ነው። በሙሉ ዘገባ ዝርዝሩን ይዘ እንመለሳለን። በሌላ ዘገባ በኦሮሚያ ክልል አንዳንድ አካባቢዎች ተፈጥሮ የነበረው የጸጥታ ችግር እየተቀረፈ መሆኑን የመከላከያ ሚኒስቴር አስታወቀ። በሰላማዊ መንገድ፣ መንገድ የመዝጋት ሰልፍ የመውጣት አይነት እና መልእክትን የማስተላለፍ አይነት ይዘት ያለው ነው የነበረው በመጀመሪያ አካባቢ ላይ። ቀስ በቀስ ግን በአንዳንድ ቦታዎች ላይ በተለይ ንብረቶችን የማውደም እና አልፎ አልፎ የሰላማዊ ሰው ህይወትም ወደ ማጥፋት አደገኛ አዝማሚያዎች የታየበት ሁኔታ ነው ያለው። የሀገር መከላከያ ሰራዊት የህዝብ ግንኙነት ኃላፊ ሜጀር ጄኔራል መሐመድ ተሰማ ናቸው። በዚህ ጉዳይም ላይ ዝርዝር ያለ ዘገባ ይኖረናል። በትግራይ ክልል ሶስት ወረዳዎች ያንበጣ መንጋ ገባ፣ ዝርዝሩን ይዘናል። የእነዚህና ሌሎች ለምሽቱ ያሰናዳናቸው ጥንቅሮች ሰዓታቸውን ጠብቀው ይሰማሉ። መርሃ ግብሩን የምንመራው ሀብታሙ ስይምና ኤደን ገረመሆነን አብረናችሁን ቆያለን። በቅድሚያ የኢትዮጵያን ወቅታዊ ሁኔታ የዓለምን ውሎና ዳር የሚናገሩ አጫጭር ዜናዎች እንደሚከተሉ ይደመጣሉ። ከዜናዎቹ ጋር ተመልሰን መጥተናል። የትራምፕ አስተዳደር ስለ ኢትዮጵያው ታላቁ የህዳሴ ግድብ ለመነጋገር የኢትዮጵያን የግብጽና የሱዳንን የውጭ ጉዳይ ሚኒስቴሮች እንደጋበዘ ጋበዘ ተዘግቧል። በኢትዮጵያና በካይሮ መካከል ያለውን ውጥረት ለማርገብም ነው ተብሏል። በአሜሪካ ድምጽ እጅ የገባው የጥሪ ደብዳቤ ለሶስቱ ሀገሮችና ና ለአለም ባንክ ፕሬዚዳንት ዴቪድ ማልፓስ ባለፈው ሰኞ የላኩት የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ሚኑቺን ናቸው። የዓለም ባንኩ ፕሬዚዳንት ሶስቱ ሀገሮች ተገኝተው ሙሉ ተሳትፎ እንደሚያደርጉ በመገመት በስብሰባው እገኛለሁ ማለታቸውን ቃል አቀባያቸው ተናግረዋል። በግድቡ ጉዳይ የውጭ ሸምጋዮች እንዲገቡ ስትጠይቅ የጎየችው ግብጽ እንደ ኤሮፓውያን አቆጣጠር በመጪው ህዳር ስድስት ቀን በሚኑቺን መስሪያ ቤት እንዲካሄድ በታቀደው ስብሰባ እንደምትገኝ ገልጻለች። የግብጽ ፕሬዚዳንት አብዱል ፈታህ ኤልሲሲ ባለፈው መስከረም ወር የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በተካሄደበት ወቅት ታላቁ የኢትዮጵያ ህዳሴ ግድብን በሚመለከት የተከሰተውን ችግር ለመፍታት በሽምግልና እንዲገቡ ፕሬዚዳንት ትራምፕን ጠይቀው እንደነበረ አንድ ከፍተኛ የትራምፕ አስተዳደር ባለስልጣን አረጋግጠዋል። የዩናይትድ ስቴትስ ነው ተብሎ የተጠረጠረ የአየር ድብደባ በፑንትላንድ ክልል ያለውን የዳኢሽ ጽንፈኛ ቡድን ሰፈር መጥተዋል ሲሉ የአካባቢው ነዋሪዎች ተናግረዋል። አራት የሚሆኑ ሚሳይሎች የአሜሪካ ነው ተብሎ ከሚጠረጠረው ድሮን ወይንም ሰው አልባ አውሮፕላን እንደተተኮሱ ሰሙን ለመግለጽ ያልፈለገ ማኝ ተናግረዋል። ሚሳይሎቹ ዛሬ ከቦሳሶ 150 ኪሎ ሜትር ርቆ በሚገኘው ኦሜይራ በተባለ መንደር አጠገብ አንድ ተራራማ ቦታን መምታታቸው ተገልጿል። የፑንትላንድ የደህንነት ባለሥልጣኖች በአሜሪካ ድምፅ ለቀረበላቸው ጥያቄ ወሬውን ሰምተናል፣ ነገር ግን በማጣራት ላይ በመሆናችን ለመናገር አንችልም ብለዋል። የቦትስዋናው ፕሬዚዳንት ከአፍሪካ እጅግ የተረጋጉ ከሚባሉት አገሮች አንዱ የሆነችው ቦትስዋናን እንዲመሩ እንደገና ተመረጡ። ሞክዋሲ ማሲሲ ሀገሩን ለአምስት ዓመታት ለመምራት እንደገና ተመርጧል ሲሉ ዋናው ዳኛ አስታውቀዋል። የቦትስዋና ዴሞክራሲያዊ ፓርቲ ሀገሪቱ እንደ ኤሮፓያን አቆጣጠር በ1966 ዓመተ ምሕረት ከብሪታንያ ቅኝ አገዛዝ ነጻ ከወጣችበት ጊዜ አንስቶ የሀገሪቱ ዴሞክራሲያዊ ፓርቲ የአልማዝ ሀብት ያላትን የደቡብ አፍሪቃዊቱን ሀገር ሲገዛ ቆይቷል። በአሁኑ ምርጫ ግን በአንድ ጥላ ስር በተሰባሰበው የዱማ ቦኮ የሚመራው ተቃዋሚ ፓርቲ ጠንካራ ተግዳሮቶች ገጥሞታል። የሩሲያ ወታደራዊ ፖሊስ ኃይሎች ሶሪያን ከቱርክ ጋር በሚያዋስነው ድንበር ባሉት ከተሞች ላይ ዛሬ ጥበቃ ጀምረዋል። የሩሲያ ወታደራዊ መኪኖች ከኩርድ ኃይሎች ጋር ሆነው በሰሜን ምስራቅ ሶሪያ በሚገኙ በርካታ ከተሞች ጥበቃ እያካሄዱ መሆናቸውን የአካባቢው ጋዜጠኞች ለአሜሪካ ድምፅ ራዲዮ ተናግረዋል። ይህ የሆነው የሩሲያ ፕሬዚዳንት ቭላዲሚር ፑቲንና የቱርካቻቸው ረጂብ ጠይብ ኤርዶዋን ቱርክ በቱርክ ዲሞክራሲያዊ ኃይሎች ላይ ስታካሄድ የቆየችውን ጥቃት እንድታቆም ስምምነት ላይ ከደረሱ በኋላ ነው። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁን አምሹ። የጋቢና ጉዞአችን ይቀጥላል። ሀብታሙ ስዩምና ኤደን ገረመው እያስተናገድናችሁ እንገኛለን። አሁን ቀዳሚው ርዕሳችንን አስደምጣችሁ በኢትዮጵያ ከሚገኙ የአሜሪካ ድምፅ ዘጋቢዎች መካከል አንዱ የሆነውና ከሰሞኑ በአዳማ ከተማ ዘገባ ለማጠናቀር ተጉዞ የነበረው የአሜሪካ ድምፅ ዘጋቢ ሙክታር ጀማል ድብዳባ ደርሶበታል። ሰለሞን አባተ ስለ ሁኔታው አነጋግሮታል። በድንጋይ ተመታሁት። ጀርባና ጭንቅላቴ ላይ በጣም ይሰማኛል። የታችኛው ከንፈር የተሰነጠቀ አለት ሰርጀሪ ተሰጥቶ ተሰፍቶ፣ ጭንቅላቴ ሁለት ቦታ ነው የተፈናካከለው። ምን አይነት ነው እስቲ አሁን እየተደረገልህ ያለው ሕክምና? የት ነው ያለኸው? መጀመሪያ ነገርኝ። አሁን አዳማ ጀኔራል ሆስፒታል የሚባል ነው ያለሁት። ሁሉንም ነገር ምርመራ አድርገዋል። ደም ጭንቅላት ውስጥ አለመፍሰሱን ኤምአራይም በሲቲስካንም ብሬን ሲቲስካን ሁሉንም ነገር አይተዋል። ሪስክ የለውም። የተወሰነ ቀጥቀጦ እስከሚድን ብቻ ነው። ስለዚህ የደም መፍሰስ እንደሌላ አረጋግጠዋል እንደሌላ አረጋግጠዋል በኤምአራይም በ የተሰፋ ነገር አለ በራስህም ላይ ይሁን ቅድም ከገለጽክልኝ ከከንፈርህ ሌላ ከላይ ያለው ስቲች ነው በሌላ ነገር ነው የሚያያይዙት? የፈለከቱኝ ራስህ ላይ ማለት አናቴ ላይ ማለት ነው። አናቴ ላይ ያለውም በሌላ ነገር ነው የሚያያይዙት። ሌላኛው ደግሞ ይሄ ወገብ አካባቢ፣ ሙሉ ሰውነት ላይ ያለ በቃ የመድቀት ስሜት ነው የሚሰማኝ። በጣም ቅጥቅጥ ምክንያቱም ድንጋይ እንደ በረዶ ነበር የሚሆን ነው ሙሻ የሚገልነ እንዴት ወደ ሆስፒታል መድረስ ቻልክ? ምንድን ነው የተደረገልህ የመጀመሪያ እርዳታ? ሆስፒታል ሌላ እዛ አካባቢ ክሊኒክ ሊወስዱ ነበር። እኔ አልፈልግም እዛ ይሻለኛል ብዬ መሰረታዊ ህክምናዎች ስላሉ ወደ አዳማ ጄኔራል ሆስፒታል የሚባለው መጣሁኝ። እዛ እዚህ ሀገር ማድረግ የሚቻለውም በሙሉ አድርገዋል፣ እዚህ አዳማ ጄኔራል ላይ እና ጥሩ ነው። አሁን በጠዋቱ አሁን ይሻለኛል። እንዴት ተፈጠረው መጀመሪያ ይሄ ነገር እስቲ ያጫውተኝ ሙክታር መቼም ይሰማኛል ያለህበት ሁኔታ ህመም ላይ ነው ያለኸው ግን አንተ የምታገለግላቸው አድማጮቻችን ማወቅ ይፈልጋሉ ያለህበትን ሁኔታና ምንድን ነው እስቲ የተፈጠረው እንዴት ተነሳ ነገሩ ሁሉ ትላንትናንም ጨምሬ ከአዳማ ያለውን ዴሞንስትሬሽን ተቃውሞውንም እየዘገብበት እና ያልደረስንባቸው ትላንት ያልዘገብናቸው የሰው ሞቶች ነበሩ እሱንም ሆስፒታል አካባቢ ያሉትንም እሱን ለማየት ነው ጠዋት በኢትዮጵያ አቆጣጠር ሁለት ሰዓት አካባቢ ከቤት የወጣሁት። ከዛ አንድ ሰው ሞተበት የተባለበት አካባቢ ነው። እጄ ሳ ይዘው እየወጡ ነው አስክሬን ይዘው የሚወጡትም እዚያው ሰዎች አነጋገርኩኝ ና አይቻለሁ ሲገደል የሚለኝን ሰው ኮሜንተርዝ እያደረግኩኝ ነበር ኮሜንተርዝ ሳረግ ነው ኦሮሚያ ነው ብለው ነው መጀመሪያ በቃ ድብደባ የጀመሩት። ኦሮሚያ ምን ኦሮሚያ? ኦሮሚያ አይደለሁም። ኦቢኤን ማለት ፈልገው ነው መሰለኝ ረበረከቱ ኔትወርክ የሚባለው ሚዲያ ተቋም በመንግስት እሱ ነው በብዛት እዚህ አዳማ አካባቢ የሚታወቀው። ብዙ ጊዜ ሌላ ሚዲያ ብዙም ሰው እንትን ስለማይል ጋዜጠኛ ሲያዩ ብዙ ጊዜ እንደዛ ነው የሚባለው እዚህ አካባቢ። እኔ ኦቢኤን አይደለሁም። እኔ እዚህ ወይም ላለው በጣም በጋዜ የሚወርድብኝ ድንጋይ ብዙ ነበር። ሰዎች ብዙ ነበር። በጣም ብዙ ምቶች አሉ። በዛ መሀል ንብረቶች በሙሉ ስቀርጽበት የነበረው አይፎን ናራንተ ዜመር የሚባለው የያዝኩት እቃ በሙሉ እየወሰዱ እየሮጡ ደግሞ የሆነ እንትን ብቻ አይደለም ግማሹ ንብረት ነው የሚፈልገው። ለምሳሌ ትልቁን አይፎን የምቀርጽበትን ከቺ እየወሰደ ሮጥ ሲሄድ ላ አየዋለሁ፣ እና ከዛ ታዲያ በጣም እንትን እየተበደቡን እያሉ አንዱ መታወቂያ የለካ ከመሬት አንስቷል። ዚዬ ነው ተዉት፣ ዚዬ ነው ተዉት፣ እውነቱን ነው ብሎ ከዛ አይዲ በማላታቸው እዛ አካባቢ ይሄንን ጥቃት ያደረሱብህ ሰዎች ስንት ይሆናሉ? በጣም ብዙ ናቸው እኔ ቢያንስ በቀጥታ እኔ ላይ መጥተው የወረዱብኝ ከአምሳ እስከ መቶ ይሆናሉ በእርግጠኛነት ይዘው የሚሄደው ነው የተጠነቀሰብኝ ግማሹ። ምክንያቱም ከጎን ነበር ኢንተርቪ ያደረገ የነበረው በጣም የሚገርመው ነገር ደግሞ ያው እኔ ከተደበጠቁበት ሁለት መቶ ሜትር አይሆንም መከላከያ ሰራዊት ናቸሩ ላይ ዞነ ኩች የሚለው ምንም ሊከላከሉልኝ አልቻሉ። አልደረሱልህም? የጸጥታ ሰዎች፣ ፖሊሶች፣ እነዛ ያልካቸው ወታደሮች ሆኑ? ማንም አልደረሰልኝም። እኛው ከዛ ወዲህ ራሱ ጓደኞቼ ያለውን ነገር ሄዶ ሪፖርት አድርገው የጠፋበትን ንብረት ምናምን ብለው እንዲሞክሩ ብዙ ሊበቁ የፈጠረ ያለ እዛ ጋር ያሉ መከላከያዎች ራሱ ሁለት መቶ ሜትር ሆነው እያዩ ነበር ቁጭ ብለን እያዩ ነበር ይሄ ሲፈጸም አምሹር እኔ ከዛ በኋላ ነው ብለው ትላልቅ ሰዎችን መጥተው እኔ ከወደኩበት አንስተው እቃ መታወቃ የለም ምናምን ሰምቲንግ አሉኝ። ከዚያ ነው ዘርስ እንዲህ ቁጭ ብለዋል። መከላከያ ሆስፒታል ያደረሰህ ማን ነው ለመሆኑ? እነዛው ድብደባ ላይ የነበሩት ሰዎች ናቸው ወይስ ሌሎች መጡልህ? እናደረሱ አይደለም መናገር ራሱ አልችለ ነበር። አጎቴ ነበረ ጠዋት ከማድረን የወጣውት ያሲን ተማም የሚባል አጎቴ ጋር ደወልኩኝና፣ ተመጥቼ ድቅ ያለው ብቻ ነው ያልኩት። መናገር አልቻልኩም። ሌላ ዝርዝር ሰፈሩን ብቻ ነገርኩት። ወዲያውም እሱ መጣና እዛ ደስ ይ ከዛ አንተ ከወደክ በኋላ ደብዳቤዎቹ ጥለው ሄዱ። ከአካባቢው ደብዳቤዎቹ ከዛ ዚያ ነው ሲሉ ለሁለት ተካፈሉ። ትላልቅ ሰዎች በተለይ ድሮ ቆሞ የሚያየውን መከላከል ጀመረ። የጋዜጠኛ መሆኑን ሲያረጋግጡ መከላከል ጀመሩ። ሰዎቹ ሲከፋፈሉ ይደበድቡ የነበሩት እዛ ትቶ ሚሚዱ በማዳመጥ ላይ ያላችሁት ከአሜሪካ ድምፅ ራዲዮ የሚተላለፍላችሁን ጋቢና ቪኦኤ ነው። በኦሮሚያ ክልል አንዳንድ አካባቢዎች ተፈጥሮ የነበረው የጸጥታ ችግር የተቀረፈ መሆኑን የመከላከያ ሚኒስቴር አስታወቀ። የሀገር መከላከያ ሰራዊት የህዝብ ግንኙነት ኃላፊ ሜጀር ጀኔራል መሐመድ ተሰማ እንዳሉት ከክልሉ በቀረበለት ጥያቄና ከፌዴራል መንግስትም በተሰጠው ትእዛዝ ሰራዊቱ ተልእኮውን እየተወጣ ነው። እስክንድር ፍሬው ተከታዩን ዘገባ ልኳል። ሰሞኑን በኦሮሚያ ክልል የነበሩ የተቃውሞ እንቅስቃሴዎችን ተከትለው ከታዩ ግጭቶች በኋላ የመጀመሪያ የሆነ መግለጫ ነው ዛሬ በመከላከያ ሚኒስቴር የተሰጠው። የክልሉ የጸጥታ ሁኔታ፣ ሰራዊቱም እየተጫወተው ሚና ለተወሰኑ የአገር ውስጥ የመገናኛ ብዙኃን በተሰጠው በዚህ መግለጫ ተብራርቷል። መግለጫውን የሰጡት የአገር መከላከያ ሰራዊት የህዝብ ግንኙነት ኃላፊ ሜጀር ጀኔራል መሐመድ ተሰማ እንዳሉት በኋላ ላይ ወደ ግጭት የተለወጠው ሰላማዊ የነበረ የተቃውሞ እንቅስቃሴ ነው። በሰላማዊ መንገድ መንገድ የመዝጋት ሰልፍ የመውጣት አይነት እና መልዕክትን የማስተላለፍ አይነት ይዘት ያለው ነው የነበረው በመጀመሪያ አካባቢ ላይ። ቀስ በቀስ ግን በአንዳንድ ቦታዎች ላይ በተለይ ንብረቶችን የማውደም እና አልፎ አልፎ የሰላማዊ ሰው ህይወትም ወደ ማጥፋት አደገኛ አዝማሚያዎች የታየበት ሁኔታ ነው ያለው። እነዚህ ሁኔታዎች እስከሚከሰቱ ባለው ከመጀመሪያው ጀምሮ የኦሮሚያ ህዝብና መንግስት ከክልሉ የጸጥታ ኃይሎች ጋር በጋራ ሆኖ የማረጋጋት ጥያቄዎቻቸውን በአግባቡ ማስተላለፍ እንጂ መንገድ መዝጋት እንደሌለባቸው፣ የሰው ህይወት መጥፋት እንደሌለበት፣ ንብረት መውደም እንደሌለበትም በርካታ ስራዎች እየተሰሩ ቆይተዋል። ሰላማዊው የተቃውሞ እንቅስቃሴ መልኩን እየቀየረ መምጣቱም የመከላከያ ሰራዊቱን እገዛ አስፈላጊ እንዳደረገው ጀነራሉ አብራርተዋል። በኋላ ላይ ስፔሻሊ በተመረጡ ቦታዎች ላይ ግጭቱ እና ግርግሩ የዘርና የሃይማኖት ይዘትን እየያዘ መጥቶ አደገኝነቱ እየጨመረ የመጣበት ሁኔታ ወደ ከፍተኛ እልቂት እና ውድመት የሚያሳይ ወደ ዘር እና ወደ ሃይማኖት እና ወደ እምነት ተቋማቶችንም ታርጌት የማድረግ አዝማሚያዎች የታዩበትና ከክልሉ የጸጥታ ኃይል አቅም በላይ ወደ መሆን ደረጃ በደረሰ ጊዜ የኦሮሚያ ክልላዊ መንግስት ለፌዴራል መንግስት የፌዴራል የጸጥታ ኃይሎች ድጋፍ የጠየቀበት ሁኔታ ነው የነበረው። የፌዴራል መንግስት ከክልሉ በቀረበለት ጥያቄ መሰረት ከፌዴራል በተሰጠው ትእዛዝ መሰረት የፌድሪ መከላከያ ስርም ለሰራዊቱ ትእዛዝ አስተላልፏል። እስፔሻሊ በአምቦ፣ ብሸፍቱ፣ ሀረር፣ ድሬዳዋ፣ ባሌሮቤ እና ሞጆ እና አዳማ አካባቢ በከተሞች ላይ ከክልሉ የጸጥታ ኃይል ጋር በጋራ ሰራዊቱ ወደዛ ቦታ ላይ ተንቀሳቅሶ እንዲያረጋጋ፣ ሌላው እነዛ የተዘጉ መንገዶችንም በየቅርብ አካባቢ ካለው ሰራዊት ወደ ክልሉ የጸጥታ ኃይል ጋር በጋራ ሆነው ስራ እንዲሰሩ ታዞ ወደው ትእዛዞን ተቀብሎም ሄዶ የማረጋጋት ስራዎችን ስፔሻሊ ከአባ ገዳዎችና ከሀገር ሽማግሌዎች ከእምነት አባቶች ሆኖ እየሰራ ያለበትና በአንዳንድ አካባቢ ላይ ተዘግተው የነበሩ መንገዶች እየተከፈቱበት የከተማ ግርግሮችም መቆም የጀመሩበትና ና እነዚህ የንግድ እና ማህበራዊ ተቋማት ስራ የጀመሩባቸው ሁኔታዎች ግጭት የሚያባብሱ የሀሰት መረጃዎችን አሰራጭተዋል ያሏቸውንና አንዳንድ ሲሉ የገለጿቸውን የፖለቲካ ፓርቲዎችም ተችተዋል። ጀኔራሉ በዚሁ መግለጫ አንዳንድ የፓርቲ አመራሮች ከሻሸመኔ የመከላከያ ሰራዊት እንዲመለስ ሁከትና ብጥብጡን ለማረጋገጥ ታዞ እያለ እንዲመለስ ያደረግነው እኛ ነን፣ ለመከላከያ ሰራዊቱ እንዳትገቡ ተመለሱ ብለን እኛ ትእዛዝ ስለሰጠ ነው ሰራዊቱ እንዳይገባ አድርገናል ብለው ያስተላለፉት መልእክት ስህተት ነው በመሰረቱ እነሱ የእነሱን የፓርቲ አባል የመከላከያ ሰራዊት አመራሮች መምራት እንደማይችሉ የመምራት ስልጣን እንደሌላቸው ሁሉ እነሱን በቀጥታ ለሰራዊቱ ስልጣን የመስጠት ስልጣን የላቸው ትእዛዝ የመስጠት ሰራዊቱን የማዘዝ ስልጣኑ ማንደቱም የላቸው። ራስ የመከላከያ አመራርም የእነሱን የፓርቲ አባሎች የማዘዝ የማሰማራት ስልጣን የለው። ስለዚህ በመንግስት እና በሕግ ሁላችንም የተሰጠን የየራሳችን ኃላፊነት አለ። ተሳትፎ ነው። አሰላ ላይም የተሰማራው ሀይላችን አምቦ ላይ የተሰማራው ሀይላችን ከኦሮምኛ ተናጋሪ ከትግኛ ተናጋሪ ቴበር ከሁሉም እንደ አንድ ሆኖ ተልእኮ ና ተልእኮ ህዝባዊ ወገንተኝነቱን በኩል አይን አይቶ ሁሉንም ህዝቦች እየሰራ ያለው ኖቶን ሊ ጁባ ላይ የተሰማራው እዚ ያለውን ህዝብ እንደ ራሱ ህዝብ አይቶ ከተቋቋመበት አላማዎች ና እሴቶቹ መስዋዕት እየሆነም ጭምር የህዝቦች እንደነት እያረጋገጠ ያለው። ስለዚህ እንደዚያ አይነት መልእክቶች አንድ ወይ ሰራዊቱን በትክክል ካለማወቅ ነው። ሁለተኛው ደግሞ ሆን ብሎ የተዛባ አስተሳሰብን በህብረተሰቡ ለመፍጠር እና የሰራዊቱን አንድነት ካለመፈለግ ፐርፐዝሊ ኮንሸስ የተላለፈ መልክት ሊሆን ስለሚችል እንደዚህ አይነት መልክቶች አንድ ተፎካካሪ ሀገርን እመራለሁ ብሎ ፕሮግራም ይዞ በሰላማዊ መንገድ ከሚታገል የፓርቲ አመራር የሚጠበቅ አይደለም። የአገር መከላከያ ሰራዊት ቃል አቀባይ ሜጀር ጄኔራል መሐመድ ተሰማ በዚሁ መግለጫ እንዳሉት የአካባቢው ሰላም ወደ መደበኛ መልኩ እስኪመለስ ድረስ ሰራዊቱ በዚያ ይቆያል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። የአምቦ ከተማ ወደ አንጻራዊ መረጋጋት ተመልሳ መንገዶች መከፈታቸውን፣ የንግድ እንቅስቃሴ መጀመሩን የከተማው ከንቲባ ገለጹ። ለጠፋው የሰው ሕይወትና ለወደመው ንብረት ማዘናቸውንም ገልጸው አጥፊዎችን አጥፊዎችን ተጠያቂ ለማድረግ የማጣራት ተግባር እየተከናወነ ነው ብለዋል። የአምቦ አጠቃላይ ሆስፒታል ባለፉት ሁለት ቀናት ግጭት አምስት ሰዎች መሞታቸውና ሀያ ሰዎች በሕክምና ላይ እንደሚገኙም አረጋግጧል። ናኮር መልካ ተጨማሪ አለው። የአምቦ አጠቃላይ ሆስፒታል ስራ አስኪያጅ አቶ ደበበ ፈጠነ ጥቅምት 12ና 13 በጸጥታ አካላትና የተቃውሞ ሰልፈኞች መካከል በተፈጠረው ግጭት 25 ሰዎች ሆስፒታል መግባታቸውን ተናግረዋል። የደረሰውን የሞትና አካል ጉዳት እንዲገልጻሉ። ጥቅምት አስራ ሁለት ሰላማዊ ሰልፍ ነበረ። በአምቦ ከተማ ትንሽ ሰበብ ነበረ። በዛ ምክንያት ወደ 11 የሚሆኑ ሰዎች እኛ ጋር ተጎድቶ መጥቶ ዘጠኙ ተኝቶ በመታከም ላይ ሲሆኑ ሶስቱ ህይወታቸው አልፈዋል። በሚቀጥለው ጥቅምት 13 2012 ዓ ም በተመሳሳይ ጉዳት የመጡ ወደ 14 ሰዎች መጡ። ከዛ ውስጥ ሁለት ሰው ህይወታቸው ያለፈ ሲሆን በጠቅላላ የተጎዳው 11 ና 14 25 ሰው ሲሆን ከዛ ውስጥ አምስት ሰው ህይወቱ አልፈዋል ነው። ሌላው ተኝቶኛ ጋ እየታከሙ ነው። የጉዳታቸው መነሻስ ምንድን ነው? ምክንያቱ የተመቱበት እንግዲህ በጥይት ነው። ተመቶ የተባለው በጥይትም ነው እሱን ያየ ነው። እኛ ጭንቅላታቸውን የተመቱ ፣ ሆዳቸው ነው የተመቱ አሉ፣ እግራቸውን የተመቱ የሞቱም ቁስሉ የተኙም አሉ ማለት ነው። እድሜያቸው ሁለቱም ጫፍ ላይ አለ አስራ ሰባት ዓመት ልጅም አለ የሰማን ዓመት አዛውንትም አለ ከሟቾች ውስጥ ማለት ነው። በአብዛኛው ግን እድሜያቸው በሀያ ዓመት አካባቢ ሀያ ውስጥ ያሉት ናቸው ሀያ እና ሰላሳ ውስጥ ነው የሚወድኩት በአብዛኛው የእድሜ ክልላቸው እሱ ነው። ከነዚህ መካከል ሶስቱ ለተሻለ ህክምና ወደ አዲስ አበባ መላክ ቸውን ተናግረው ሶስቱ ደግሞ ታክመው ወደ ቤታቸው ሄደዋል ብለዋል ስራ አስኪያጁ። በሆስፒታሉ እየታከሙ ከሚገኙ መካከል የ17 ዓመት ታዳጊ መሆኑን የሚናገረው መልካሙ ጋዲሳ አንዱ ነው። ስለደረሰበት ጉዳትና አሁን ስለሚገኝበት ሁኔታም እንዲገልጻል የተመታውት ኩላሊቴን ነው። ጃራ በሚባል ቦታ ሶስት ሌሎች ሰዎችን ከመቱ በኋላ እኔንም በጥይት ነው የመቱኝ። መጀመሪያ ላይ ብዙም አያመኝም ነበር። አሁን ግን ይጠዘጥዘኛል፣ በጣም እያመመኝ ነው እኩባ የፖለቲካ ታጋይና የኦኤምን ስራ አስኪያጅ አቶ ጀዋር መሐመድ ላይ ሊፈጸም ነበረ የተባለው ጥቃትን በመቃወም ለሁለት ቀናት ተዘግቶ የነበረው መንገድ መከፈቱንና የንግድ እንቅስቃሴ መጀመሩን የከተማው ከንቲባ አቶ ተረፈ በጣዳ ገልጸዋል። በተቃውሞ ወቅት ለጠፋው የሰው ህይወትና ንብረት ማዘናቸውን በመግለጽ ተከታዩም ብለዋል። በመጀመሪያ ደረጃ በከተማችን፣ በአንቦ ከተማ በተፈጠረው ችግር የከተማ አስተዳደሩ የተሰማው ጥልቅ አዘን መሆኑን እየገለጽኩኝ ለጠፋው የሰውት የተሰማን ጥልቅ አዘን መሪር መሆኑን መግለጽ እፈልጋለሁ። ከዛ ባሻገር ግን ህዝባችን ያለውን ቅሬታ፣ ያለውን ተቃውሞ ለማሰማት በዲሞክራሲያዊ መንገድ ማውጣቱ ተገቢ ነው። ነገር ግን ይህንን ህዝቡ ሊያሰማ የወጣውን ቅሬታ ተገን በማድረግ በምንም መመዘኛ ተቀባይነት የሌለውን ስራ የፈጸሙ ግለሰቦች ለወደፊቱ በህግ የሚጠየቁ፣ ጉዳያቸውም እየተጣራ ነው። ተጣርቶ ለህግ የሚቀርቡበት እድል ይፈጠራል። ከተማው ወደ ነበረባት ሰላም የመመለሷ ሁኔታ ይስተዋላል፣ ይታያል። ይሄ ተጠናክሮ መቀጠል ይጠበቅበታል። ትልቅ ክፍተት እንደተፈጠረና በዚህ ክፍተት ሊጠቀም የሚፈልግ አካል ሁሉ በከተማችን እጁን እንዲሰበስብ ስብስብ ነው ጥሪ የምናስተላልፈው። ከዛ ባለፈ ግን ከከተማ ነዋሪ ጋር በመተባበር እና እንደዚሁም ከህዝባችን ጋር በማሆን የተጀመረውን የሰላሙን ሁኔታ የማስቀጠል ስራ ይሰራል። በጥፋቱ በቀጥታም ሆነ ተዘዋዋሪ ሁኔታ ተሳታፊ የነበሩ አካላትን ፖሊስ እያጣራ ነው ያሉት ከንቲባው፣ እንደተጠናቀቀ ለህብረተሰቡ ይፋ እንደሚደረግም ገልጸዋል። ለሁለት ቀናት ተቋርጦ የነበረው የትራንስፖርት አገልግሎት መጀመሩን አስተውያለው ከኢትዮጵያ ንግድ ባንክ የከተማው ዋና ቅርንጫፍ በስተቀር ሌሎች ባንኮች አለመከፈታቸውን ለመታዘ ያለው ሌሎች አገልግሎቶችም በከፊል ተከፍተዋል። አንጻራዊ ሰላም ወደ ከተማው ቢመለስም ለዘላቂነቱ ከከተማው ህብረተሰብ ጋር ውይይት ለማድረግ መታሰቡን የከተማው ከንቲባ ገልጸዋል። የኦሮሚያ ክልል መንግስት ያቀረበውን ጥያቄ ተከትለው የመከላከያ ሰራዊት የጸጥታ ችግር በተከሰተባቸው አምቦን ጨምሮ በቢሾፍቱ፣ ባሌ፣ ሮቤ፣ አዳማ፣ ሞጆ እንዲሁም በድሬዳዋና ሀረር ማሰማራቱን የመከላከያ ሚኒስቴር ማሳወቁን የአገር ውስጥ መገናኛ ብዙሃን ዘግበዋል። ለአሜሪካ ድምጽ ናኮር መልካ ካምቦ በማዳመጥ ላይ የምትገኙት ጋቢና ቪዮኤ ነው። ከአሜሪካ ድምፅ ራዲዮ ነው እየተላለፈ የሚገኘው። በትግራይ ክልል ሶስት ወረዳዎች የአንበጣ መንጋ መከሰቱ ተሰምተዋል። በዚህ ጉዳይ ላይ ሙልጌታ ጽባ ቀጣዩን ዝርዝር ልከዋል። በትግራይ ክልል ራያ አዘቦ ወረዳ ውላጋ ተብሎ በሚታወቅ አካባቢ ከአፋር ክልል የመጣ የአንበጣ መንጋ ከትናንት በስቲያ አመሻሽ ላይ መግባቱ የክልሉ ግብርናና ገጠር ልማት ቢሮ የህዝብ ግንኙነት ዳይሬክተር አቶ ሚካኤል ምሩጽ ተናግሯል። ይህ የአንበጣ መንጋ ለመቆጣጠር የግብርና ባለሙያዎች ከህዝብ ጋር በመተባበር እየሰሩ ናቸው ብለዋል። አዎ ከትናንት በስቲያ አንበጣ መንጋ በአፋር አካባቢ ወደ ራያ አዘቦ የሚባል ወረዳ የገባው በኡላጋ የሚባል አካባቢ ህብረተሰቡን በነቂስ ወጥቶ ሲከላከል ነው የዋለው ነው። በሌሊቱ ተነስቶ ህብረተሰቡ ህጻናትን ሳይቀሩ ተማሪዎች፣ አርሶ አደሮች እንዲሁም የትግራይ ልዩ ኃይልም ሳይቀር ሁሉም በአንድነት በመከላከል ላይ ነበሩ። ስለዚህ በትናንት ውለው በሁለት አካባቢዎች ነው ያደረው መንጋው ስለራሱ ማለት ነው። ግማሽ ተቀጭፎ ሲያልቅ የተቀረው ግን በሁለት አካባቢ ማለት ነው በጸሐፊ የሚባል የህንጣላ ወደራት ወረዳ እና በራይ አላመጣ ደግሞ ጊዜ ለምለም በምትባል ቀበሌ ነው ያደረው። ያንበጣ መንጋው በራያ አዘቦ ወረዳ ውላጋ ተብሎ በሚጠራው አካባቢ ከገባ በኋላ ወደ ሌሎች የወረዳው አካባቢዎችም መስፋፋቱን የተነገረው ከራያ አዘቦ በተጨማሪም ወደ ሕንጣሎ ወጀራትና ራያ ላማጣ የተባሉ የክልሉ ወረዳዎች መግባቱን ገልጸዋል። አቶ ሚካኤል እንደተናገሩት በተሰራው የመከላከል ስራ በደረሱ ሰብሎች ላይ መንጋው እስካሁን ጉዳት አላደረሰም። እንዲሁ በጥይት የተኮሰ ማስተዋት በብትርና በተለያዩ ቁሳቁሶች ብቻ ሰብል ላይ እንዳያርስ በስፋት ተሰርቶበት እስካሁን ድረስ በሰብል ላይ እያደረሰው እንትን የለም፣ ጉዳት የለም። ነገር ግን እየበረረ ስላስቸገረ በአውሮፕላን ኬሚካል እንዳይረጭን አንዱ ችግር የሆነብን ይሄኛው ነው። ምክንያቱም ሎኬሽኑ ሳይታወቅ በአውሮፕላን መርጨት ስለማይቻልና በተለይ ደግሞ ሕዝብና እንስሳት በበዙበት አካባቢ ኬሚካል መርጨት ራሱ ዛሬ አመሻሽ ላይም የሚያርፉበት ቦታ ከታወቀ ሄሊኮፕተር በመጠቀም የመከላከል ስራ ይፈጸማል ሲሉ አቶ ሚኬለ ገልጸዋል። በዛሬ ሁለት ከቀትር በኋላም የመከላከል ስራ በተፈጸመባቸው አካባቢዎችም ዳግም አዲስ የአንበጣ መንጋ ታይቷል ብለዋል። ይህንንም ህዝብ ባሳተፈ መልኩ ለመቆጣጠር እየተሰራ መሆኑ ገልጸዋል። ከአሁን በፊት ወደ ክልሉ የአንበጣ መንጋ ሊገባ እንደሚችል ለዚህም ጥንቃቄ መደረግ እንዳለበት ተገልጾ ነበርና ለምን ቀድሞ መከላከል አልተቻለም? ብለን ለአቶ ሚካኤለ ጠይቀናል። አሁን የአንበጣ ባህሪ ምንድን ነው? ይህን የበረሃ አንበጣ ነው የሚባለው ወይም ደግሞ ወደ ዘት ለውከስሜ የሚባል አንበጣ ነው አሁን የመጣው። ስለዚህ የዚህ አንበጣ ባህሪ ደግሞ በተለይ አካባቢዎች ማለት በሰኔ ወርም ታይቶ ነበር በኛ ክልል። ነገር ግን በድጣሪ እየታየ ስለነበር በዛ ሰዓት ብዙ የመከላከል ስራ ተሰርቶ በኬሚካል አፕሊኬሽን እንዲሁም በባህላዊ መንገድ መቆጣጠር ተችሏል። አሁን ደግሞ ያልታሰበ በአፋርና በሶማሌ አካባቢ ፌዴራል መንግስትም በተለይ ግብርና ሚኒስቴር አሳውቆ ነበር በሁለቱም አካባቢዎች የማራባት እድልም እንደነበረው እና ይህን ታሳቢ ተደርጎ ነው የእኛ ዝግጁነት የነበረው በኬሚካል አቅርቦት ሚሳይ ክሰታ የለም። ወዴት አካባቢ እንደሚበር ስለማይታወቅ የግድ እንደዚህ አይነት ተፈጥሯዊ ክስተት ደግሞ ሙሉ ለሙሉ መቆጣጠርም በጣም ያስቸግራል። የ የአንበጣ መንጋው ለመከላከል ተማሪዎች፣ የጸጥታ ኃይሎችና የግብርና ባለሙያዎችም መሳተፋቸውን ነው አቶ ሚካኤል የተናገሩት። ለአሜሪካ ድምፅ ሙልጌታ ጽብሀ መቀለም ሙልጌታን ለዘገባውን እናመሰግናለን። በቀጣይ ደግሞ ወደ ስፖርት ነው የምናቀነው። በኬንያ ናይሮቢ በሚገኘው ካዮሌ የተሰኘ ጭርንቁስ ሰፈር ውስጥ ወጣት ወንዶችና ሴቶች በየሰፈሩ የሕዝብ አዳራሽ ውስጥ ይገናኛሉ። በዚያ ሙታ የተሰኘውን የፊልሚያ ስፖርት በሳምንት ለሁለት ቀናትም ይሰለጥናሉ። ስፖርቱ ከወንጀልና ከጎጂ የህይወት መንገድ እንዳራቃቸውም ይናገራሉ። የራይል ኦምቦርንን ዘገባ ሀብታሙ ስዩም እንዲ ያቀርበዋል። በናይሮቢ ኢስትላንድ ቀጠና የሚገኘው የካዮሌ የህዝብ አዳራሽ ያዘቡት ሥራው የህዝብ ጉባኤ መከወኛና መሰባሰቢያነት ነው። በሳምንቱ መጨረሻ ላይ ግን የወጣት ስፖርተኞች የሥልጠና ስፍራ ይሆናል። እንደ ጋብሪኤል አሮካ ያሉት ሕይወታቸውን ለመቀየር እየሞከሩ ነው። ይህ ስፖርት ባይኖር ኑሮ በአሁኑ ጊዜ ት እንደምገኝ በእውነት አላውቅም። በመጥፎ የሕይወት መንገድ ውስጥ ተሳታፊ ስለነበርኩ ሕይወቴን የማጣት እድሌ ከፍ ያለ ነበር። ስፖርቱ አብዛኛው ጊዜን ስለሚወስድ ከጓደኞቼ ጋር የማሳልፍበት ብዙ ጊዜ የለኝም። ስለሆነም በዚህ የማሳልፈው ጊዜ ውጪ ከማሳልፈው ይልቅ ዋጋ ያለው ሆኖልኛል ነው ያለው ጋብርኤል። ጋብርኤል አሮካ እያወራ ያለው ስለ ሙታይ ስፖርት ነው። ሙታይ መነሻው ታይላንድ የሆነ የፍልሚያ ስፖርት ነው። ተፋላሚዎች እግርና እጃቸውን በቅንጅት ይጠቀማሉ። አሰልጣኝ ጊልበርት ሚሩካ እንደሚሉት በዚህ ስፍራ ስፖርቱን በመሰልጠን ላይ ያሉት ወጣቶች በቀደመው ጊዜ በወንጀሎች ውስጥ ይሳተፉ ነበረ ወደዚህ ስፍራ ባይመጡ ኑሮ ማስቲሽ ሲስቡ፣ የተወሰኑት ደግሞ እጸ ፋርስ ሲያጨሱ ወይንም ሰዎችን መዝረፍና መንጠቅን በመሰሉ የክፋት ሥራዎችን ሲሰሩ ይገኙ ነበረ። ልብሳችሁን ስታሰጡ አንዳንዶቹ አውርደው ለሱሳችሁ የሚሆን ነገር ለመግዛት ይሸጡትም ነበር ነው ያሉት አሰልጣኝ ጊሊበርት ሚሩካ የሙሳይ ተፋላሚዎችን ለ18 ዓመታት ያክል አሰልጥነዋል ጋብርኤል አሮካን የመሰሉ ሀገራዊና ዓለም አቀፋዊ ክብሮችን ለመቀዳጀት ችለዋል በዚህ በካዮሌ ለሚገኙ ወጣቶች የመነቃቃት አብነት ለመሆን መቻሌ ትልቅ ነገር ነው ለማለት እችላለሁ እኔ መለውጥ ከቻልኩ ሌሎችስ ሰዎች እየተከተሉ ቀጣዩ ፊልሜ መቼ እንደሚደረግ በሚጠይቁኝ ጊዜ ጥሩ ስሜት ይሰማኛል፣ ኩራት ይሰማኛል ነው ያለው ገብርኤል። ካዮሌ በናይሮቢ ከሚገኙ አደገኛ ሰፈሮች አንዱ ተደርጎ ይቆጠራል። ስራ አጥነት፣ የወንጀል ድርጊቶችና የፖሊሶች የሕግ መሰረት የሌለው ግድያ ተንሰራፍቶበታል። አሰልጣኝ ጊልበርት ሜሮካ የሀገሪቱ መንግስት የሙታይ ተፋላሚዎች ወደ ታይላንድ ለተጨማሪ ስልጠናና ውድድር እንዲሄዱ ቢያግዝ ወንጀልና ብጥብጥ ሊቀንስ ይችላል ይላሉ። ሙታይ የመነጨው ከታይላንድ ነው። ሆኖም እኛ ኬንያውያን በስፖርቱ ምርጦች ነን ብያምናለሁ። ተገቢው ድጋፍ ከተደረገልን ለናይሮቢ ተጨማሪ የክብር ቀበቶዎችን እናመጣለን ነው ያሉት። እንደ ኤሮፓያን አቆጣጠር በ2016 ዓ ም ዓለም አቀፉ የኦሎምፒክ ኮሚቴ ሙታይን ጊዜያዊ የኦሎምፒክ ስፖርት እንዲሆን እውቅና ሰጥቶታል። በ2020 እንደ ኤሮፓያን አቆጣጠር በሚደረገው የቶኪዮ ኦሎምፒክ እንደ አንድ የመወዳደሪያ ስፖርት ሊሆን ይችላል እንደ ማለት ነው። ዳንኤል አሮካ እና ሌሎች ተፋላሚዎች ለዚያ እድል ለመብቃት ስልጠናቸውን ቀጥለዋል። የዛሬ ጋቢና ጉዟችን በዚህ ላይ አጠናቀናል። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አድርሱም። ጋቢና ቪኦኤ አት ቪኦኤ ኒውስ ዳት ካም የኢሜይል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁ የኢንስታግራም ገጻችንንም ተከተሉ። 2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት አስቀምጡልን። አድማጮች የዛሬው የጋቢና ቪዮ ዝግጅታችንን አጠናቀናል። በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብረናቸው የቆየ ነው ኤደን ገረመውና አብታሙ ስዩም ነበርን። ዝግጅታችንን በማቀናበር አብሮን ያመሸው ሞክቢሊያ ቤሮ ነው። መልካም ምሽት፣ ደህና ደሩ። Radio Sagale America